የዲሞክራሲ ተቋማት ግንባታ በኢትዮጵያ በሚርዕስ በቪዥን ኢትዮጵያና በኢሳት ትብብር የተዘጋጀው አራተኛው የምክክር ጉባኤ ባለፈው ቅዳሜና እሁድ መካሄዱን መዘገባችን ይታወሳል። እዚህ በዋሽንግተን ዲሲ በዩናይትድ ስቴትስ ኔቪ መታሰቢያ አዳራሽ ውስጥ በተካሄደው ጉባኤ ላይ በርካታ ምሁራን ጥናቶቻቸውን አቅርበዋል። ፖለቲከኞች፣ ባለሙያዎች እና የሃይማኖት አባቶች የተገኙ ሲሆን በብዙ ሺህ የተቆጠሩ ደግሞ በቀጥታ የተላለፉ በነበረው ስርጭት አማካኝነት በኢንተርኔት እና በፌስቡክ ተሳትፈዋል። ሁለት ቀናት ሙሉ የፈጀው ስብሰባ በበርካታ ርዕሶች ላይ የተወያየ ሲሆን በተለይ ለሽግግር አስፈላጊ ናቸው ያላቸው ርዕሶችም በጥቅል መርምረዋል። ሰለሞን ክፍሌ ነበር በስፍራው ለዛሬ ተከታዩን ይዞ ቀርቧል። አራተኛው የቪዥን ኢትዮጵያ ኢሳት ኮንፍራንስ መሪ ቃል የዲሞክራሲ ተቋማትን በኢትዮጵያ መገንባት የሚል ቢሆንም ተሳታፊዎች የሀገሪቱን ወቅታዊ ሁኔታ በጥልቀት ከመረመሩ በኋላ ጉባኤው ሲጠናቀቅ ያወጡት መግለጫ ርዕስ ኢትዮጵያ በአደገኛ መንገድ ላይ የሚል ነው። መግለጫውን አስመልክቶ የጉባኤው አዘጋጆች ከትላንት በስቲያ በፕሮግራማችን ላይ ቀርበው ማብራሪያ መስጠታቸው ይታወሳል። በዚህ ዝግጅት መግቢያ ላይ እንደ ተጠቀሰው ዛሬ የማተኩረው በስፋት ውይይት ስለተደረገበትና ጠቃሚነቱ ለአንድ መቶ ሚሊዮን የኢትዮጵያ ሕዝብና ለሀገሪቱ መሆኑ ስለተገለጸው ኤች አር መቶ ሀያ ስምንት በመባል ስለሚታወቀውና ለዩናይትድ ስቴትስ ኮንግሬስ በቀረበው የሕግ ረቂቅ ላይ ይሆናል። በኢትዮጵያ ሰብአዊ መብቶች እንዲከበሩና ሁሉን አሳታፊ አስተዳደር እንዲመሠረት ድጋፍ ለመስጠት ለዩናይትድ ስቴትስ ኮንግሬስ የቀረበው ረቂቅ ሕግ ምንድን ነው? ይህ ዝግጅት አድማጮች ትክክለኛ ግንዛቤ እንዲያገኙበት ለማድረግ ይሞክራል። የቪዥን ኢትዮጵያ ኢሳት አራተኛ ጉባኤ ቅዳሜ ዕለት ሲከፈት ቀዳሚ አጀንዳ ሆኖ የቀረበውም ይኸው ኤች አር መቶ ሀያ ስምንት የሕግ ረቂቅ ጉዳይ ነበር። በዴንቨር ዩኒቨርሲቲዎች ኤም ኤስ ዩ ና ዊት ዋተር ስታንድ ፕሮፌሰሩ ሚንጋ ነጋሽ በተመራው በዚህ ክፍለ ጊዜ በአስረጅነት የቀረቡት የኮሎራዶ ኮንግረስማን የማይክ ኮፍማን የሕግ ረዳት ራያን ክላርክ ና በኮሎራዶ የኤችአር 128 ረቂቅ ህግ የድጋፍ ሰጪ ኮሚቴ አባል በሴንት ሉዊስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዲያቆን ዮሴፍ ተፈሪ ነበሩ። ዲያቆን ዮሴፍ ረቂቅ ህጉ በቅርቡ በምክር ቤቱ የአፍሪካ ንዑስ ኮሚቴ ፊት ቀርቦ በተሰማበት ወቅት የምስክርነት ቃላቸውን ከሰጡት መካከል አንዱ ነበሩ። የዚህ ረቂቅ ህግ ቁልፍ አንቀጾች ምንድን ናቸው? ሂደቱስ ምን ይመስላል? ምን ደረጃ ላይስ ይገኛል? ኢላማ የሚያደርገውስ ማንን ነው ኢህአዴግን ወይስ በጠቅላላው መንግሥትን? ረቂቅ ሕጉ ኢትዮጵያን ዲሞክራሲያዊት አገር ለማድረግ ይረዳል ወይ? ለወቅቱ ግጭቶችስ መፍትሔ ያስገኛል ወይ? ተጠያቂነት እንዲኖርስ ያስችላል ወይ? እናም ለእነኚህ ጥያቄዎች መልስ በመስጠት ይረዳሉ ተብለው የተጋበዙት ራያን ክላርክና ዮሴፍ ተፈሪ ነበሩ። በሚስተር ክላርክን ጀምር ባጣዳፊ ስራ ምክንያት በጉባኤው ላይ ባለመገኘታቸው ማዘናቸውን ኮንግረስመን ማይክ ኮፍማን ለጉባኤው በላኩት ማስታወሻ መግለጻቸውን በመናገር ይጀምራሉ። አስከትለውም የኢትዮጵያ መንግሥት ዜጎቹን መጨቆኑን ቀጥሏል። እኔም ሰብአዊ መብቶች እንዲከበሩና መንግሥት ሁሉን ያቀፈ መንግሥት እንዲያቋቁም የሚያበራታውን ኤችአር 128 የሕግ ረቂቅ በጋራ በማዘጋጀቴ እኮራለሁ። ሕገ መንግሥቱ በሚፈቅድላቸው መብት መሠረት የዚያች አገር ዜጎች ሰላማዊ ለውጥ ለማምጣት የያዙትን ጥረት እንዲደግፍ የሕጉ ረቂቅ ምክር ቤቱን ይጠይቃል። ረቂቁ የሁለቱንም ፓርቲዎች ተጠሪዎች ድጋፍ አግኝቷል። ሕጉ ሆኖ ሲወጣም መንግሥት ግልጽና ወሳኝ እርምጃዎችን በመውሰድ ሁሉን አቀፍ ሥርዓት እንዲያቋቁም ያዛል። የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ የወሰዱትን የኃይል እርምጃ፣ የጋዜጠኞችን፣ የፖለቲካ መሪዎችንና የተማሪዎችን መታሰር ያወግዛል። የሕጉ ረቂቅ መንግሥቱን ማውገዝ ብቻ ሳይሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንና የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲው ዩኤስኤአይዲ ለኢትዮጵያ ሕዝብ የሚሰጠው እርዳታ በትክክል ለተገቢው ወገን መድረሱን እንዲያረጋግጡና በዚያች አገር የተሻለ ዲሞክራሲ እንዲሰፍን ለማድረግ እንዲሰሩም ያስገነዝባል። ራና አክለውም ኤች አር 128 ረቂቅ ሕግ የተባበሩት መንግሥታት ድርጅት የኢትዮጵያን የሰብአዊ መብቶች ሁኔታ ሀገር ውስጥ ገብቶ እንዲያጣራ ይፈቅድ ዘንድ ጥሪ ያቀርባል ብለዋል። የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ንዑስ ኮሚቴ በዚህ ዓመት ተሰብስቦ ዩናይትድ ስቴትስ በኢትዮጵያ አዎንታዊ ለውጦች እንዲመጡ እንደምታበረታታም አውስተዋል። በዚያ ስብሰባ ላይ የምስክርነት ቃላቸውን ከሰጡት መካከል የኮሎራዶ ሴንት ሉዊስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዲያቆን ዮሴፍ ተፈሪ አንዱ ነበሩ። የዚህን ረቂቅ ቁም ነገርነት ይዘረዝራሉ። አሁን ሕግ እንዲመጣ ነው ቁም ነገሩ ለሚያደርጉት ነገር በሙሉ ተጠያቂ እንዲሆኑ በዘፈነ ፈቃድ ስቴት ዲፓርትመንት ሆነ ፔንታጎንም ሆነ ሰበብ እየሰጡ የኢትዮጵያ መንግስት ልደግፍ የሚሉበትን ነገር መጀመሪያ ከረቀቀው ከሚጸድቀው ህግ ጋር እያወዳደሩ ያንን ፖሊሲ አክት ማድረግ ይችሉ አይችሉ እንደሆነ በአገሪቷ ህግ ፈቃድ መሰረት እንዲሰሩ የሚያስገድድ ነው። ኤችአር 128 የቆየና ለብዙ ጊዜ ሲወድቅና እንዲነሳ ሲሞከር ቆይቶ እዚህ ደርሷል እና አሁን ከምን ደረጃ ላይ ይገኛል? ዲያቆን ዮሴፍ ያስረዳሉ። አሁን የደረስንበት ሁኔታ የኢትዮጵያን መንግስት፣ ነኝ ባይ ሙሉ የሆነ በፈቀደው መንገድ የጠየቀውን ነገር ሁሉ የሚያገኝበት መንግስት እነዚህ ህጎች ፕሬዚደንቱ ከፈረመ በኋላ ህግ ሆኖ ከቆሙ በኋላ እንደፈለጉት ሃያ ስድስት ዓመት ሙሉ እንደፈነጩብን መፈንጨት እንዳይችሉ የሚያደርግ ነው። ይሄ በጣም እኛ ሁላችንንም ሊያስተባብረን አንድ ሊያደርገን የሚያስችል የህግ ረቂቅ ነው። ረቂቅ ህጉ በምክር ቤት ህግ ሆኖ እንዲያልፍስ ዳያስፖራው ምን ማድረግ አለበት? ይህንንም ያብራራሉ ዲያቆን ዮሴፍ ተፈሪ። እና ለዚህ ትምህርትም አይፈልግ እውቀትም ማይፈልግ ጠቢባን መሆን የለብን ይለብን ሀብታም መሆን የለብን ስልክ ደውሎ ብቻ ይህንን ቢል አሳልፎ ብሎ የመጠየቅ ነው። ስለዚህ በኢትዮጵያ ስም በእግዚአብሔር ስም እናንተ ምሁራኖች የበቃችሁ ያደረጋችሁን ዕውቀቱንም የገለጸላችሁ አምላክ በእሱ ስም የምጠይቃችሁ ኢትዮጵያን እንድትጠሯት፣ እንድትለምኑላት፣ ህዝቡን እንድታሰባስቡላት፣ በየዲስትሪክቱ በየስቴቱ በሙሉ እንደውም ጥሩ አጋጣሚ መጥቷል። የአሁኑ ሰኞ ሳይሆን የሚቀጥለው ሰኞ ላይ ሆኖናል። በዚች አስር ቀን ኢትዮጵያን ህዝብ ሆ ብሎ እንዲነሳ ጥሪ እንድናረግ እባካችሁ እርዱን። ኢትዮጵያ ለዘላለም ትኖር። በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የሚኖሩ ኢትዮጵያውያን በሙሉ በምክር ቤቱ የሚወክሏቸው ተመራጮች ረቂቅ ህጉን እንዲደግፉ በስልክ በደብዳቤ እዚያው እቢሯቸው በመሄድና በተለያዩ ዘዴዎች በማግኘት ጥያቄዎቻቸውን በዘመቻ መልክ ሊያቀርቡ እንደሚገባም ተማጽነዋል። በመጨረሻም ህጉ በተለይ ለኢትዮጵያ ብቻ የረቀቀ እንዳልሆነና በመላው ዓለም የሚገኙ ዜጎቻቸውን የሚጨቁኑ አምባገነን መንግሥታትን የሚመለከት እንደሆነ ሰፋ አድርገው አብራርተዋል። ምንድን ነው የሚያደርገው? ናትራሊ የተዘረፈውን የተቀማውን የተደብቀውን በአነም ደረጃ ውስጥ ባለ በአሜሪካ ብቻ አይደለም። በአነም በኢንተርናሽናል ሞኔትሪ ሲስተም ውስጥ ባሉት አካሎች እና ባንክ እና ፋይናንሻል ሲስተም ውስጥ ገንዘባቸው ፍሪዝ እንዲደረግ የሚያደርግ ነው። እናስቆም ነው። ለጥቅም ሲሉ የሰብአዊ መብት የገፈፉ በመሆናቸው በመንግስት ደረጃ ሳይሆን በግለሰብ ደረጃ በቤተሰብ ደረጃ እንዲጠየቁ የሚል ነው። የትኛውም አገር ሊመለከተው ይችላል። ሰብአዊ መብትን የሚነኩ አገሮች በሙሉ ይህ ህግ እንዲነካቸው የተቀመጠ ተጽፎ የተቀመጠ ነው። በመሆኑ በኤችአር ዋንቶን ት ላይ እንዲሆነ ደግሞ ስቴት ዲፓርትመንትና በዲፓርትመንት ኦፍ ትሬዥሪ አያራስ ማለት ነው። ሁለቱ አንድ ላይ ሆነው በኢትዮጵያ የሰብአዊ መብትን የገፈፉ፣ የገደሉ፣ ያጎሳቆሉ ግለሰቦች በመንግስት ውስጥ ያሉ በሆኑ ንብረታቸው እንዲያዝ የሚል ነው። አሜሪካን ሀገር እንዳይገቡ ለማድረግ የሚያግድ ነው። ይህን መሰሉ የሰብአዊ መብቶች እንዲከበሩ የሚጠይቅ ሕግ ሩሲያን የመሳሰሉ ሀያላን መንግሥታትን እንኳ የሚያርበደብድ እንደሆነና በኢትዮጵያ መንግሥት ደላሎች የተያዘውን ጥረት ኢትዮጵያውያን እንዲያከሽፉም ነው ዲያቆን ዮሴፍ ተፈሪ ጥሪ ያቀረቡት።